ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የሌበር የሕዝብ ተወካዮች ምክር ቤት የአውስትሬልያ ፌዴራል መንግሥት በአስቸኳይ ለፍልስጤም መንግሥት እውቅና እንዲቸርና እስራኤል ላይ ማዕቀብ እንዲጥል ዳግም ጥሪ አቀረቡ። ዩቲዩብን ጨምሮ ዕድሜያቸው ከ16 ዓመት በታች በሆኑ ታዳጊ ወጣቶች ላይ የማኅበራዊ ሚዲያ ተደራሽነት እገዳ ተደረገ። አውስትራሊያዊቷ ታዳጊ የቴኒስ ተጫዋች ማያ ጆይንት ካናዳዊቷን ፈርናንዴስ ሊትል ረታች የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የሌበር የሕዝብ ተወካዮች ምክር ቤት አባል ኢድ ሁሲክ የአውስትሬልያ መንግሥት በአስቸኳይ ለፍልስጤም መንግሥታዊ እውቅና እንዲቸር እና እስራኤል ላይም ማዕቀብ እንዲጥል ጠይቀዋል ባለፈው ሳምንት በመጪው ወርሃ ሴፕቴምበር በተባበሩት መንግሥታት ጉባኤ ላይ ፈረንሳይ ለፍልስጤም መንግሥታዊ እውቅናን ለመቸር መወሰኗን ተከትሎ እንግሊዝ በትላንትናው ዕለት እስራኤል ለሁለትዮሽ መንግሥት መቆምና የተኩስ አቁም ስምምነት እውን ለማድረግ ካልፈቀደች በወርሃ ሴፕቴምበር በሚካሄደው የተባበሩት መንግሥታት ጉባኤ ላይ ለፍልስጤም መንግሥታዊ እውቅናን ለመቸር ከውሳኔ ላይ መድረሷን አስታውቃለች። ይሁንና የአውስትሬልያ ጠቅላይ ሚኒስትር አንቶኒ አልቤኒዚና የውጭ ጉዳይ ሚኒስትር ፔኒ ዎንግ ፈጥኖ መንግሥታዊ ዕውቅናን ለፍልስጤም ከመቸር በፊት ሐማስ ጋዛ ውስጥ ሚና እንዳይኖረውና በእግቱ ስር ያሉትም ታገቾች እልባት ሊያገኙ ይገባል የሚል አታያቸውን አንጸባርቀዋል። ሆኖም ኢድሁሲክ የአውስትሬልያ መንግሥት ጋዛ ውስጥ ያለውን የስቆቃ ክብደት ተመርኩዞ ምላሽ ለመስጠት እንደሚገባው አሳስበዋል። አያይዘውም ለፍልስጤም እውቅናን መስጠት በራሱ በአሁኑ ወቅት ጋዛ ውስጥ ተከስቶ ያለውን ቀብስ ወዲያውኑ ይፈታል የሚል እምነት እንደሌለኝ ላሰምርበት እሻለሁ። ባለፉት 24 ሰዓታት ውስጥ እንደተመለከትነው ነው፣ ሊወሰዱ የሚገቡ በርካታ ግብራዊ እርምጃዎች አሉ። እስራኤል ውስጥ ከፍተኛ ስፍራ ላይ ያሉ የገዛ አገራቸው ላይ ማዕቀብ ተጥሎ ማየት እንደሚሹ እየተናገሩ ነው። ሁሌም እንደምለው ማዕቀብ መጣል አለብን፣ ከሌሎች አገራት ጋርም ተባብረን መስራት ይኖርብናል ብለዋል። ይህ በእንዲህ እንዳለም አውስትሬልያን ጨምሮ ዐሥራ አምስት ሀገራት የውጭ ጉዳይ ሚኒስትሮች የፍልስጤም መንግሥትን ለማቆም የሁለትዮሽ መንግሥት መፍትሄ እውን እንዲሆን ባወጡት የጋራ መግለጫ አሳስበዋል። በመግለጫቸው ለሁለት መንግሥታት መፍትሄ ለፍልስጤም መንግሥታዊ ዕውቅናን የቸሩም ሆነ ገና ያልቸሩ ሀገራት በሙሉ አብረውን እንዲቆሙ ጥሪያችንን እናቀርባለን ብሏል። መግለጫው አያይዞም የኦክቶበር ሰባት ጥቃትን ያወገዘ ሲሆን አስቸኳይ የተኩስ አቁም እንዲካሄድ ሐማስ ያለአንዳች ቅድመ ሁኔታ ታጋቾችን እንዲለቅና እስራኤል ያለምንም ገደብ ሰብአዊ እርዳታዎችን ወደ ጋዛ እንዲዘልቁ እንድታደርግ ጥሪ አቅርቧል። የጋራ መግለጫውን የፈረሙት ሀገራት አንዶራ፣ አውስትራሊያ፣ ካናዳ፣ ፊንላንድ፣ ፈረንሳይ፣ አይስላንድ፣ ሉክሰምበርግ፣ ሞልታ፣ ኒውዚላንድ፣ ኖርዌይ፣ ፖርቹጋል፣ ሳን ማሪያኖ፣ ስሎቬኒያና ስፔን ናቸው። በሌላም በኩል የተባበሩት መንግሥታት የምግብ ፕሮግራም ኤጀንሲ ወደ ጋዛ እየዘለቀ ያለውን ሰብአዊ እርዳታ መጠን ከሚፈለገው ግማሽ ያህል ብቻ ነው ሲል እስራኤል የፈቀደችው የሰብአዊ እርዳታ መጠን በቂ አለመሆኑን አመላክቷል። ቀደም ሲልም የተመድ የምግብ ደህንነት አስቸኳይ በቂ ምግብ ወደ ጋዛ ካልዘለቀ መጠነ ሰፊ ሞት ሊከተል እንደሚችል አጥብቆ አሳስበዋል። የኮሚኒኬሽን ሚኒስትር ሚሼል ሮወንድ የአልቤኒዚ መንግሥት ዩቲዩብን ጨምሮ ዕድሜያቸው ከ16 ዓመት በታች የሆኑ ታዳጊ ወጣቶችን ከማኅበራዊ ሚዲያ የማገዱ እርምጃ ተገቢ መሆኑን አስታውቁ። የፌዴራል መንግሥቱ ቀደም ሲል ዩቲዩብን ከትምህርት ምንጭነት ረገድ ከእገዳ ውስጥ ያላከተተ ሲሆን ሳቢውን በመቀየር ከእገዳ ውስጥ አካቷል። ሆኖም አስተማሪዎች በትምህርት ቤት ይሁንታን ያገኙ የመማሪያ የዩቲዩብ ይዘቶችን ሊጠቀሙ እንደሚችሉ ገልጠዋል። የአውስትሬልያ የዋጋ ግሽበት መጠን በወርሃ ጁን ሩብ ዓመት ከሁለት ነጥብ አራት ወደ ሁለት ነጥብ አንድ ማሽቆልቆሉን የአውስትሬልያ ስታስቲክስ ቢሮ አስታወቀ ቢሮው ሮ ነጥብ 6 ፐርሰንት የዋጋ ግሽበት ቅነሳ ሪፖርት በቀጣዩ የብሔራዊ ባንክ ስብሰባ ወቅት ከወለድ መጠን ቅናሽ ውሳኔ ላይ ያደርሳል የሚል ተስፋን አሳድረዋል። የአራት ነጥብ ስድስት ማግኒቲዩድ ርዕደ መሬት የምዕራብ አውስትራሊያን ዋላክችም ንጦ አድሯል። ርዕደ መሬቱ የተከሰተው ማለዳ በአውስትራሊያ ሰዓት አቆጣጠር ሁለት ሰዓት ከአንድ ደቂቃ ላይ ነው። አውስትራሊያዊቷ ማያ ጆይንት ካናዳዊቷን ፈርናንዲስ ሊትል በካናዳ ኦፕን ግጥሚያ ረታለች። ታዳጊ ወጣቷ ጆይንት የዩኤስ ኦፕን የሻምፒዮን ፍጻሜ ተዋዳሪን ድል የነሳችው ስድስት አራት ስድስት አንድ በሆነ ውጤት ነው። በዚሁ ወደ ውጭ ምንዛሪ ተመናመራለን። አንድ የአውስትራሊያ ዶላር 89 ኢትዮጵያ ብር ከ86 ሳንቲም ይዘረዝራል። አንድ የአውስትራሊያ ዶላር 65 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 56 ሳንቲም ይመነዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናስመልን። ፐርዝ ፀሐያማ ይሆናል ዝቅተኛ አምስት ከፍተኛ 20። አድላይድ ብራ ይሆናል ዝቅተኛ 6 ከፍተኛ ሳራ ሜልበርን በከፊል ደመናማ ይሆናል። ዝቅተኛ አራት ከፍተኛ 13። ሆባርት ደመናማ ይሆናል። ዝቅተኛ 3 ከፍተኛ 12። ካምብራ ደመናማ ይሆናል። ዝቅተኛ 0 ከፍተኛ 12። ሲኒ ብራ ይሆናል። ዝቅተኛ 9 ከፍተኛ 16። ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 11 ከፍተኛ 20። ዳዊን በከፊል ደመናማ ይሆናል። ዝቅተኛ 22 ከፍተኛ 30 አዲስ አበባ በአብዛኛው ደመናማ ሆኖ ይውላል። ዝቅተኛ 13 ከፍተኛ 19። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የሌበር ሕዝብ ተወካዮች ምክር ቤት የአውስትሬልያ ፌዴራል መንግሥት በአስቸኳይ ለፍልስጤም መንግሥት እውቅና እንዲቸርና እስራኤል ላይ ማዕቀብ እንዲጥል ዳግም ጥሪ ያቀረቡ፣ ዩትዩብን ጨምሮ ዕድሜያቸው ከ16 ዓመት በታች በሆኑ ታዳጊ ወጣቶች ላይ የማኅበራዊ ሚዲያ ተደራሽነት እገዳ ተደረገ። አውስትራሊያዊቷ ታዳጊ የቴኒስ ተጫዋች ማያ ጆይንት ካናዳዊቷን ፈርናንዴዝ ሊትል ረታች። የሚሉት ግንባር ቀደም መርዕሰ ዜናዎቻችን ናቸው።